የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችው የአሜሪካ ድምጽ ራዲዮና ቴሌቪዥን ዝግጅት የዛሬ ሐሙስ ጥቅምት 18 2014 ዓ ም ዝግጅታችን ጀመረ። በትግራይ ክልል መቀሌ ከተማ ኢንዱስትሪ ቀበሌ በተባለ ቦታ በተፈጸመ የአየር ድብደባ ስድስት ሰዎች መገደላቸውን የአይደር ሪፈራል ሆስፒታል አስታወቀ። መንግስት የህወሓት ቡድን የጦር መሳሪያዎቹን ለመጠገን የሚጠቀምበትን መስፍን ኢንዱስትሪያል ኢንጂነሪንግ ላይ ጥቃት ሰንዝሬያለሁ ብሏል። እነዚህንና ሌሎች ዘገባዎችን ይዘን በምሽቱ ዝግጅታችን አብረናችሁ እንቆያለን። በዋግምራ ዞን በህወሓት ቁጥጥር ስር በሚገኙ የተለያዩ ወረዳዎች ውስጥ በረሃብ ምክንያት ብዙ ሰው እየሞተ ነው ሲሉ የጋዝ ጊብላ ወረዳ የኮሚኒኬሽን ኃላፊ ገልጸዋል። ይህንንም ዘገባ ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ገጻችን በአት ቪኦኤ አምሃሪክ በቀጥታ እየተላለፈ ይገኛል። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምናመሻችሁ። የፕሮግራሙ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር ላይ ትገኛለች። አድማጮቻችን በትላንትናው ምሽት በተፈጠረው ችግር ምክንያት ዝግጅታችን በቀጥታ ሳይተላለፍ ቆይቷል። የአሜሪካ ድምፅ የሚገኝበት ዋና መስሪያ ቤት አካባቢ ባሉ ሕንፃዎች በአንዱ ላይ የቦምብ ጥቃት ሊደርስ እንደሚችል ትላንት ተነስቶ በነበረ ስጋት ምክንያት ሰራተኞች ሁሉ ሕንፃዎቹን ለቀው እንዲወጡ በመታዘዙ በትናንትና ዕለት የአፍሪካ ቀንድ አገልግሎት ስርጭቶች ላይ መስተጓጎል ተፈጥሯል። ነገር ግን በተፈጠረው ሁኔታ ምክንያት የተደረገው ፍተሻ በኋላ የተሰጋበት ቦምብ ባለመገኘቱ መስሪያ ቤቱና ሰራተኞቹ ወደ መደበኛ ስራችን ተመልሰናል። በተፈጠረው ሁኔታ ምክንያትም የአፋን ኦሮሞ የቴሌቪዥን ስርጭት፣ የአማርኛ የራዲዮና የቴሌቪዥን ስርጭቶች በሙሉ ተስተጓጉለዋል። በአማርኛ የራዲዮ አድማጮቻችን የሰማችኋቸው ቀደም ብለው ተላልፈው የነበሩ የቆዩ ፕሮግራሞች ሲሆን፣ የራዲዮ በቴሌቪዥን ተመልካቾቻችን ደግሞ የተመለከታችሁት ከትላንት በስቲያ ተቀርጾ የነበረውን ፕሮግራም ነው። ስለዚህም አድማጮቻችንን ለተፈጠረው ችግር ይቅርታ እንጠይቃለን። ዛሬ ወደ መደበኛ ዝግጅታችን ተመልሰናል። እስከ ምሽቱ አራት ሰዓት አብራናችሁ አብራታችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን የዓለም ዜናዎችን እናስደምጣችሁ። ገና ይስጥልን አድማጮች፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። የዓለም አቀፍ የቀይ መስቀል ኮሚቴ ፕሬዚደንት ፒተር ማውረር በሰሜን ኢትዮጵያ እየተባባሰ ባለው ግጭት ውስጥ ተሳታፊ ወገኖች ሁሉ በችግሩ እየተሰቃዩ ላሉ ቤተሰቦች ሰብአዊነት እንዲሰማቸው ጥሪ አስተላልፈዋል። ዓለም አቀፍ ድርጅቱ ትላንት ባወጣው መግለጫ ፕሬዚደንቱ በሰሜን ኢትዮጵያ ትግራይና አካባቢው ባሉ ክልሎች የመሠረታዊ ዕቃዎች አቅርቦትና የጤና ስርዓት መስተጓጎሉን ገልጸው ሰዎች ለመኖር ከሚያስፈልጋቸው መሠረታዊ ነገሮች የተነጠሉ መሆኑን ተናግረዋል። በዚህ ሳምንት ኢትዮጵያን ለሶስት ቀናት የጎበኙት ፕሬዝደንቱ ፒተር አንድ ዓመት ሊሞላ በተቃረበው ጦርነት ውስጥ እጅግ የተጎዱ ቤተሰቦች ምግብ ማግኘት የተሳናቸው ሲሆን ሕክምና ወደሚያገኙባቸው ስፍራዎችም ለመድረስ የተቸገሩ መሆኑን አመልክተዋል። በመቶ ሺዎች የሚቆጠሩ ሰዎች አፋጣኝ እርዳታ የሚያስፈልጋቸው መሆኑን በመጥቀስ ሕይወታቸው እጅግ አደገኛ በሆነ ሁኔታ ላይ የሚገኝ መሆኑንም ገልጸዋል። በሱዳን ወታደራዊ ኃይል የተደረገውን የመንግስት ግልበጣ በመቃወም የተናገሩ ቢያንስ ስድስት አምባሳደሮችን ከስራና ኃላፊነታቸው ማባረሩን የመንግስት ቴሌቪዥን ዛሬ ሐሙስ በሰጠው መግለጫ አስታወቀ። ቴሌቪዥን ጣቢያው ጀኔራል አብዱልፈታህ አልብርሃን በዩናይትድ ስቴትስ፣ አውሮፓ ህብረት፣ ቻይና፣ ኳታር እና ፈረንሳይ እንዲሁም በጄኔቭ የተባበሩት መንግስታት የሱዳን ተወካይ መልእክተኛን ማባረራቸውን ገልጿል። በዚህ ሳምንት የሱዳን ዲፕሎማቶች ባወጡት የጋራ መግለጫ ባለፈው ሰኞ ጀነራል አልቡርሃን የልዕልና ምክር ቤቱን በመበተን በአገሪቱ አስቸኳይ ጊዜ አዋጅ ማወጃቸውን አውግዘዋል። አራተኛውን ቀን የያዘውን ግልበጣ ያካሄዱት የእርስ በርስ ጦርነትን ለማስወገድ እንደሆነ የተናገሩት አልቡርሃን፣ ወታደራዊ ኃይሉ እንደ ኤሮፓ አቆጣጠር ሐምሌ 2023 ከሚደረገው ምርጫ በኋላ ስልጣኑን ለተመረጠው የሲቪል መንግስት እንደሚያስረክብ ተናግረዋል። ከዓለም አቀፉ ማህበረሰብ ውግዘቱ የቀጠለ ሲሆን፣ የዓለም ባንክ ባወጣው መግለጫ ለሱዳን የሚሰጠውን የገንዘብ እርዳታ እንዲገታ መወሰኑን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ለሱዳን የተመደበው የ700 ሚሊዮን ዶላር እርዳታ እንዲቋረጥ መደረጉን ገልጿል። ባለፈው ማክሰኞ ተሰብስቦ የነበረው የተባበሩት መንግስታት የጸጥታው ምክር ቤትም ጉዳዩ እጅግ ያሳሰበው መሆኑን ጠቅሶ ድርጊቱን አውግዟል። በቁጥጥር ስር የዋሉ ሰዎች በአስቸኳይ እንዲፈቱና የሲቪል አስተዳደርም በቦታው እንዲመለስ ጠይቋል። ዝርዝር ዘገባው በምሽቱ የዜና ትንታኔ ይቀርባል። ዩናይትድ ስቴትስ የሶማሊያ ከፍተኛ ብሔራዊ የጦር ሰራዊት ጽንፈኛው አልሸባብን ከመዋጋት ይልቅ የቀድሞ አጋሮቹን ለመውጋት እየተጠቀመ ነው በሚል ለሰራዊቱ የምትሰጠውን ድጋፍ በድጋሚ እንደምትገመግም አስታወቀች። በሌላ የተያያዘ ዜና ደግሞ የአፍሪካ ህብረት ተልዕኮ በሶማሊያ ወይም አሚሶም በማዕከላዊ ሶማሊያ በሶማሊያ የጸጥታ ኃይሎችና በአህሉ ሱና ዋልጄአማ መካከል በተካሄደው ግጭት የአሚሶም ወታደሮች አልተካፈሉም ሲል መግለጫ አውጥተዋል። ኤደን ገረመው ዝርዝሩን ታሰማናለች። ዩናይትድ ስቴትስ ለሶማሊያ ብሔራዊ ወታደራዊ ሰራዊት የምትሰጠውን ድጋፍ በድጋሚ እንደምትገመግም አስታወቀች። ሀገሪቱ እዚህ ውሳኔ ላይ የደረሰችውም ለሶማሊያ ብሔራዊ ሰራዊት ዳናብ ብርጌድ አልሸባብን እንዲዋጋ ያደረገችው የስልጠናና የድጋፍ ትብብር ከታሰበለት አላማ ውጪ እየዋለ በመሆኑ እንደሆነ በሞቃዲሾ የሚገኘው የዩናይትድ ስቴትስ ኤምባሲ ለአሜሪካ ድምጽ የሶማሊኛው ክፍል አስታውቋል። ባለስልጣኑ እንደ ገለጹት ከሆነ በሶማልኛ ዳናብ ወይም መብረቅ በመባል የሚታወቀው የሰራዊቱ አካል ማዕከላዊ ሶማሊያ ከጋልመደል ክልል ሀይሎች ሚሊሻ አህሉ ሱና ዋልጃማ ጋር በመዋጋቱ ሲሆን ይሄ ቡድንም የአልሸባብ ጠላት በመሆኑ ነው። በዚህ ውጊያ ላይም የዳናብ ዋና የጦር አዛዥ ሜጀር አብዱላጢፍ አህመድ አሊ ፋይፈል ተገድለዋል። ዩናይትድ ስቴትስ የዳናብ የጦር ቡድንን እንደ ኤሮፓን አቆጣጠር ከ2013 ዓ ም ጀምሮ ስትረዳ መቆየቷ ይታወቃል። ቅዳሜ ዕለት በጉሬል የተጀመረው ግጭት አስራ ሁለት የሚሆኑ ሰዎችን ህይወት ሲቀጥፍ ብዙዎች ላይ ጉዳት ማድረሱን እንዲሁም ወደ መቶ ሺህ የሚጠጉ ሶማሊያውያንም ተፈናቅለዋል ሲሉ የአካባቢው የጤና ባለሙያዎችና ባለስልጣናት አስታውቀዋል። የአሁሉ ሱና ዋልጃ አማ ሚሊሻዎች በጋልመደግ ክልል ባለፈው አመት አዲስ አስተዳደር ሲሾም የተገለሉ ሲሆን የቡድኑ መሪ በወቅቱ ከአካባቢው ሸሽቶ ቆይቷል። በቅርቡም የፓርላማ ምርጫ በታቀደበት ሰዓት ብቅ ማለቱ በፌዴራል መንግስትና በጋልመደግ ኃይሎች መካከል ግጭት ፈጥሯል። ከዚሁ ጋር በተያዘ አሁሉ ሱናዋል ጃምዓ የአፍሪካ ህብረት ተልዕኮ በሶማሊያ አሚሶም ከመንግስት ኃይሎች ጋር በመሆን ወክተውኛል ስላቀረበው ክስ አሚሶም ምላሽ የሰጠ ሲሆን አሚሶም በአፍሪካ ህብረት የሰላምና የደህንነት ምክር ቤት እንዲሁም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተሰጠው መመሪያ መሰረት የሶማሊያ ጦር በሶማሊያ የአልሻባብ እና የኢስላሚክ ስቴት ወይም የአይኤስ ሽብርተኛ ቡድኖችን እንዲዋጋ ለመርዳት እንጂ በሀገሪቱ ክልላዊም ሆነ ሀገራዊ ጦርነቶች መካከል እንዳልተሳተፈ እና እንደማይሳተፍም አጽንኦት ሰጥቶ አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ የፌዴራል ኮሚሽን ኮሚሽን ኤፍሲሲ በቻይና መንግስት የሚተዳደረውን የቻይና ቴሌኮም ኩባንያን ብሔራዊ የደህንነት ስጋት ደቅኗል በሚል አግዶታል። በዩናይትድ ስቴትስ ውስጥ የሰጠውን የስራ ፈቃድ መንጠቁንም ኤፍሲሲ ከትናንት በስቲያ ማክሰኞ ባወጣው መግለጫው አስታውቋል። በዩናይትድ ስቴትስ የስልክ የዋይርለስና የቪዲዮ ግንኙነቶችን የሚቆጣጠረው ኤፍሲሲ ዩናይትድ ስቴትስ ውስጥ ላለፉት 20 ዓመታት ሲሰራ የቆየው የቻይና ቴሌኮም አሜሪካ በሚቀጥሉት ስልሳ ቀናት ውስጥ ስራውን እንዲያቋርጥ አዟል። በቻይና መንግስት ቁጥጥር ስር የሚንቀሳቀሰው ድርጅት በሚሰጠው አገልግሎት ለብሔራዊ ደህንነትና ሕግ ማስከበር አሳሳቢ ስጋቶችን ፈጥሯል ብሏል። በዩናይትድ ስቴትስ የሚደረጉ ግንኙነቶችንና ልውውጦችን በቀላሉ በማግኘት በመመዝገብ በማወክና በመጠቀም ወይም አቅጣጫቸውን በማስቀየር ዩናይትድ ስቴትስን በሚጎዱ የስለላ ተግባራት ይጠቀምበታል ብሏል። በቻይና ትልቁ የቴሌኮሙኒኬሽን ድርጅት የሆነው የቻይና ቴሌኮም ቃል አቀባይ የኮሚሽኑ ውሳኔ አሳዛኝ ነው ካሉ በኋላ ደንበኞቻችንን መልሰን ለማገልገል ሁሉንም አማራጮች እንጠቀማለን ብለዋል። ውሳኔው በቀድሞው ፕሬዚደንት ትራምፕ ዘመን መሰረታቸውን ቻይና ባደረጉ ድርጅቶች አሜሪካ ውስጥ የሚደረገውን የቴክኖሎጂና ገበያ መስፋፋትን ለመገደብ የተጀመረው እርምጃ አካል መሆኑም ተመልክተዋል። አሁን ወደ ዓለም አቀፍ የኮቪድ-19 ዜናዎች እናልፋለን። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አማካሪዎች ቡድን ሁለቱም የፋይዘር የኮቪድ-19 ክትባት ዕድሜያቸው ከአምስት እስከ 11 ለሚደርሱ ሕፃናት እንዲሰጥ ያለውን ሙሉ ድጋፍ አስታወቀ። ፋይዘር በሰዎች ላይ የተደረገው የምርምር ሙከራ ክትባቱ ዕድሜያቸው ከ ከአምስት እስከ 11 በሚደርሱ ሕፃናት ላይ ኮቪድ-19 የሚያደርሰውን ጥቃት የመከላከል አቅሙ 91 ከመቶ መሆኑን መረጋገጡን አመልክተዋል። የምግብና መድኃኒት አስተዳደሩም በዚህ ሳምንት የአማካሪዎቹን ቡድን ሀሳብ ተቀብሎ ያጸድቃል ተብሎ ይጠበቃል። ውሳኔው ከጸደቀ 28 ሚሊዮን አሜሪካውያን የክትባቱ ተጠቃሚ እንደሚሆኑ ይገመታል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 18 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ዶት ኮም ላይ መከታተል ትችላላችሁ። በተጨማሪም አትቪ አማሪክ የፌስቡክ ገጻችን ነው ስርጭታችን በቀጥታ እየተላለፈ ይገኛል። ከሰኞ እስከ አርብ ደግሞ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። በትግራይ ክልል መቀሌ ከተማ ኢንዱስትሪ ቀበሌ በተባለ ቦታ በተፈጸመ የአየር ድብደባ ስድስት ሰዎች መገደላቸውን የአይደር ሪፈራል ሪፈራል ሆስፒታል ሜዲካል ዲሬክተር ዶክተር ክብሮም ገብለስላሴ ለአሜሪካ ድምጽ ተናገሩ። ከሟቾቹ መካከል ሶስቱ ህጻናት መሆናቸውን ገልጸው 21 ሰዎች ደግሞ ቆስለዋል ብለዋል። በሌላ በኩል የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬው እለት በመቀሌ ከተማ በሚገኘው መስፍን ኢንጂነሪንግ ላይ ለሁለተኛ ጊዜ የአየር ጥቃት መፈጸሙን ለቪኦኤ ገልጸው ጥቃቱ የተፈጸመው አሸባሪው ያሉት የህወሓት ቡድን የጦር መሳሪያዎቹን ለመጠገን የሚጠቀምበት ቦታ ስለሆነ ነው ብለዋል። ሙልጌታ ጽብሀ ከመቀሌ፣ ሀብታሙ ስዩም ከዋሽንግተን ዲሲ ያጠናቀሩት ያቀረቡትን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል። በመቀለ ሰሜን ክፍለ ከተማ ኢንዱስትሪ በተባለ ቀበሌ አንድነት በተባለ ቀጠና ውስጥ በደረሰ የአየር ጥቃት ጉዳት ደርሶባቸው ባይደር ሆስፒታል ሲታከሙ ዘጋቢያችን ሙልጌታ አጽባ ያገኛቸው ጸጋ የተባሉ ታካሚ ድብደባው መኖሪያ ቤታቸው ውስጥ ከቤተሰቦቻቸው ጋር በነበሩበት ሰዓት እንደተፈጸመ ተናግረዋል። ብዙሀት ና በቤታችን ውስጥ ብዙ ሰዎች ነበርን፣ ህጻናትም ተኝተው ነበር የቤታችን ግማሹ ክፍል ፈርሷል፣ ግን በደህና ወጥተናል። የጎረ ቤታችን ቤት ግን ሙሉ ለሙሉ ስለፈረሰ የሚድናለ ብዬ አላስብም። ጥቃቱ ደረሰበት ባሉት የመኖሪያ ቤት አካባቢ በእግር እየተጓዙ በነበረበት ወቅት ተመተው ጉልበታቸው እንደ ቆሰለ የተናገሩት ደግሞ ሌላው ዘጋቢያችን በሆስፒታል ውስጥ ያገኛቸው አቶ ገብረ መስቀል አጽባ ባሉ ታካሚ ናቸው። ገዛውት ማእከል የን ሓልፍኩ ነርም በቤቶቹ መካከል እያለፍኩ እያለሁ ነው በኃይል የወደቀው የምትመለከታቸው ሰዎች የተመቱትም በቤታቸው መካከል ከወደቀው ነው። ቤቶች ፈርሰዋል። ሰላማዊ ሰዎች ናቸው የተመቱት። አዜብ አረጋ እየተባለች ሌላ የአካባቢው ነዋሪ በበኩሏ ብዛቱ አይታወቅ ገና ነው። አሁን ፍለጋ ላይ ነው። ያድሬን ፍለጋ ነው አሁን በቃ፣ እኛ የሰላማዊ ሰብ ነው የሚደበድበው እንደነሱ የተዋጋው የታጠቀ ሰው የለም። እዚህ መኖሪያ ቤት ነው አሁን ሰላማዊ ሰብ ነው የሚደበድበው ያለው የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ በድብደባው ጉዳት የደረሰባቸው ሰዎች ወደ ሆስፒታሉ መወሰዳቸውን ተናግረዋል። ብዛታቸው በአንድ ጊዜ የመጡ ሰዎች ቁጥር ስናየው 21 ሰው እስካሁን ቆስሎ መጥቷል። ስድስት የሞቱ መጥቷል። አሁን ይህንን ስንናገርም አምቡላንሶቹ እየመጡ ነው። ስለዚህ ቁጥሩ ሊጨምር ይችላል። ዶክተር ክብሮ ማክለው በደብደባው የቆሰሉ ሰዎችን ለማከም የህክምና መሳሪያና መድኃኒት ከፍተኛ ጥረት እንዳጋጠማቸው ተናግረዋል። ሆስፒታላችን ያው ባለው የሲጅ ምክንያት ለአራት ወር ምንም አይነት መድኃኒትም ምግብ አይገባም ስለዚህ ያለን መድኃኒት እየተጠቀምን ነው፣ እስካሁን የቆየ ነው። በዚህ ሆስፒታላችን ሞልቶ መሬት ማለት መንገድ ላይ ነው፣ አሁን እንደምታይ ነው። ወጥተን ድንኳን ሰርተን እያከምን ያለ ነው። ስለዚህ ያለን የመድኃኒት እጥረት እንዳለ ሆነው ተጨማሪ ቁስለኛና ሙት ነው እየጨምረብን አለ። በሌላ በኩል የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬው ዕለት በመቀሌ ከተማ በሚገኘው መስፍን ኢንዱስትሪያል ኢንጂነሪንግ ላይ የአየር ጥቃት መፈጸሙን ለቪኦኤ አረጋግጠዋል። ስፍራው የጥቃት ኢላማ የተደረገበት ምክንያትም እንዲያስረድተዋል ፍለቱ የሚባለው ነው። የማኑፋክቸሪንግ ፕሎቱ ላይ እነሱ የወታደራዊ ማምረቻ መሳሪያዎች እና ጥገና የሚያካሄዱበት ቦታ ነው። ያው ከከባድ መሳሪያዎቻቸውን የሚጠግኑበት ስለሆነ ከባድ መሳሪያዎቹ ደግሞ በዋነኛነት ከተሞችን ለማውደም አርሶአደር፣ የህብረተሰብ ንብረት፣ መሰረተ ልማት ለማውደም ወዘተ ለእነ እነዚህን ስለሚጠቀሙበት ይህንን ቢተር ለማድረግ ነው አላማው። ሰክሰስ ፉሊ ታርጌትድ ነው። ሲቪሊያን በምን የደረሰ ነገር የለም። ዶክተር ለገሰ በሰላማዊ ሰዎች ላይ ደርሷል ስለተባሉት ጉዳቶች መረጃው እንደሌላቸውም አክለዋል። እስካሁን ባለን የመንግስት መረጃ በዜ ሰላማዊ ዜጎች ላይ ደርሷል የሚል መረጃ አልደረሰንም፣ በእኛ በኩል በአጠቃላይም ለማውን ያሳጣና ታርጌቱም የወታደራዊ ማምረቻውን የወታደራዊ ክብመንቶችን እንደ ቅድና የሚጠቀሙበት ይሄን ማድረግ ነው እንጂ ኢንቴንሽናል የሆነ ወይም ቴሌብሬት የሆነ ሲቪል ለማጥቃት የተደረገ ነገር የለም። መንግስታቸው በውጊያው ድል እየቀናው መሆኑን የተናገሩት ዶክተር ለገሰ በአንጻሩ የትግራይ ኃይሎች ዓለም አቀፉን ማህበረሰብና ሚዲያ ለማሳሳት ወደፊት መግፋታቸውን የሚናገር የተሳሳተ መረጃ እየመገቡ ነው ሲሉም ወቅሰዋል። ከባለፈው ሳምንት ጀምሮ በመቀሌ ከተማና አቅራቢያዋ በተፈጸመ የአውሮፕላን ጥቃት እስካሁን በተገኘው መረጃ አስራ ሁለት ሰዎች መሞታቸውንና አምሳ አምስት ሰዎች ደግሞ መቁሰላቸውን ከህክምና ባለሙያዎች የተገኘ መረጃ ያሳያል። በመቀሌ ሰሜን ክፍለ ከተማ ኢንዱስትሪ በተባለ ቀበሌ አንድነት በተባለ ቀጠና ውስጥ በደረሰ የአየር ጥቃት ጉዳት ደርሶባቸው ባይደር ሆስፒታል ሲታል፣ ዘጋቢዎቻችንን ላደረሱን ዘገባ እናመሰግናለን። አድማጮች፣ በጥቂቱ ዘገባውን በድጋሚ ስትሰሙት ነው ያቋረጠ ነው። ደጋግመን እንደነገር ናችሁ። ጥቂት የቴክኒክ ችግሮች አሉብን። ምክንያቱም እንደምትመለከቱት ከሬዲዮ ወደ ሬዲዮ በቴሌቪዥን መጥተናል። እነዚህን ነገሮች እስክናስተካክል አልፎ አልፎ ችግሮች ይፈጠራሉ። ለሚፈጠሩት ችግሮች ደግሞ ይቅርታ እንጠይቃለን። አሁን ወደ ተከታዩ ዘገባችን እንውሰዳችሁ። በዋግምራ ዞን በህወሓት ቁጥጥር ስር በሚገኙ የተለያዩ ወረዳዎች ውስጥ በረሃብ ምክንያት ብዙ ሰው እየሞተ ነው ሲሉ ጋዘ ጊብላ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሰለሞን መዓዛ ለአሜሪካ ድምጽ ገልጸዋል። ወረዳው በህወሓት ቁጥጥር ስር ከዋለበት ጊዜ ጀምሮ እስከ ቅርብ ጊዜ ድረስ በቦታው እንደነበሩ የተናገሩት አቶ ሰለሞን ከዚህ ቀደም በእርዳታ ይኖሩ የነበሩና አካባቢያቸውን ለቀው መውጣት ያልቻሉ አቅመ ደካሞች በየቀበሌው እየሞቱ ነው ብለዋል። ሰብአዊ እርዳታ የሚያቀርቡ ድርጅቶችም እስካሁን ወደ አካባቢው አለመግባታቸው ችግሩን እንዳባባሰው አቶ ሰለሞን አክለው ገልጸዋል። ከወረዳው አካባቢዎች ከትላንት በስቲያ የወጡ አስራ ሁለት የሚሆኑ ወጣቶች በዞኑ ውስጥ አስከፊ ረሃ መከሰቱን ይናገራሉ። ሰብአዊ ድጋፍ የሚያደርጉ ድርጅቶች ከጦርነቱ በኋላ ወደ ዋግ ህምራ ገብተው እንደማያውቁ የአማራ ክልል አደጋ መከላከልና የምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ጉዳዮች ኮሚሽነር አቶ እያሱ መስፍን ገልጸዋል። ቀደም ሲል አስር ሰው በመሞቱ በመገናኛ ብዙሃን የተገለጸው ቢሆንም ቁጥሩ በብዙ እጥፍ እንደሚጨምርም ከየአካባቢው በየቀኑ የሚፈናቀሉ ሰዎች እንደነገሯቸው ኮሚሽኑ አክለው አመልክተዋል። አስቴር ምስጋናው ተፈናቃዮቹን አነጋግራ እንደሚከተለው ዘገባ አጠናቅራለች። በባህር ዳር ከተማ በአንድ ላይ ያገኘኋቸው 12 ወጣቶች ከዋግምራ ዞን ጋዝጊብላ ወረዳ የስድስት ሰዓት የእግር ጉዞ ካደረጉ በኋላ ቀሪውን ደግሞ በመኪና አቆራርጠው ትላንት ባህር ዳር ከተማ መግባታቸውን ይናገራሉ። የሕወሓት ታጣቂዎች መስከረም አንድ ቀን 2014 ዓ ም የዋግምራ ዞንን ከተቆጣጠሩ በኋላ በሰባቱም ወረዳዎች የሚኖረው ሕዝብ ኑሮ አስቸጋሪ እንደሆነበት ወጣቶቹ ያስረዳሉ። ለአካባቢው ሕዝብ ሁኔታውን የበለጠ ከባድ ያደረገበት ደግሞ ማህበረሰቡ ቀድሞውንም በእርድ በእርዳታ የሚደገፍ በመሆኑ ነው ይላሉ። ወጣት ፋንታውን ዳኘው ከጋዝ ጊብላ ወረዳ እንደመጣ ይናገራል። እርሱ በሚኖርበት አካባቢ ሰዎች በምግብ እጥረት ምክንያት ህጻናትና አቅመ ደካሞች ህይወታቸው እያለፈ መሆኑን ያስረዳል። አይናችን እያየ መፍጻ ልጃለች እንግዲህ እዛ እና ወጣት እዛ ስራ ከተማዋ እንደዚህ ነበር ያዘነን አይኔ ያየኝ አይኔ ያየኝ ጻልጅ አኩራፋታ ደፈቀ ሞታለች። በአይኔ ያየሁት ማለት ነው። እዛ ተረፈ የሞተ ቁጥርና አንተን በምን ምክንያት ነው የሞተችው? በራብ ራብ ምን የሚበላ የሚጠጣ የለም፣ የሚገባ ነገር የለም። ሁሉ ምን አለመቶ ነገር የለም። እዛ ሌላው ሌላው ሌላው ሳንረቅ እሳት እኮ ክብርት እና በጣም የራውን ራው በጣም በጣም በጣም እኔ ብቻ እንጃ በጣም ከባድ ራብ ነው ያለብህ። እቀን እንደው ሀያ አንድ ቀበል ያለ በቀን እንትኑ ሶስት አራት ሰው ያም ራሱ እንግዲህ ራቅ ያልገብሰ ያላየናቸው ቀበል አሉ ማለት ነው። እኛ እዛው ሳለን ግን ሶስት አራት ሰው ይሞታል። በጣም ነው የሚያሳዝንሽ ብታይ፣ እዛ ተረፈ የሚለምነውን ስታይ፣ የቤት ተከብሮ የነበረ ሰው መለመን ጀምሯል። በቃ እንዴት ምን ስለአይቶ ምስታይ በቃ አሳዝናል። ማህበረሰብ ሌላዋ ወጣት ዘመናዊ ሞገስ በአካባቢው የመንግስት መዋቅር በመፍረሱ የተጠናቀረ መረጃ ባለመያዙ ነው እንጂ በረሃብ ምክንያት ሰዎች በየቀኑ እንደሚሞቱ ትገልጻለች። አንድ እንኳን እኔ ያየሁት ምንድን ነው የሆነች ሴት ሕክምና በማጣት ምክንያት ጽንስ ውስጧ ሞቶ ወደ ላይ ሞቶ በሴት መከራ ከሶስት ቀን በኋላ ነው እግዚአብሔር መካፈቃድ ሆነ ነው እንጂ ጽንፍ ወጥቶ ወደቀው ህክምና ጥረት ምክንያት እናቶች እየተንገላቱ እንዳሉ እና ኢቭን እንኳን ህጻናቶች እየታመሙ አረጋውያን እየታመሙ እሱ እንኳን ህክምና ባለማግኘት ብዙዎች እያጠጣን እንዳለን ነው። በረሃብ ምክንያት እንግዲህ በቁጥር ይሄ ነው ማለት ያደግታል ብዙ ቀበሌዎች አሉ። ቀበሌዎች በሙሉ ሪፖርቱን ማግኘት አይቻልም። ጊዜ ወቅት ማለት ነው ሪፖርት ማግኘት ስላልተቻለ ግን እንዲሁ ስትሰማ ሶስት ኦር አራት ሰው በቀን እንደሚሞት ነው ያለን ትል ማለት ነው። እኛ አካባቢ በቀን አንድ ሁለት እንቀብራለን። ማዕከሉ ወይም ቀበሌው ወረዳው ላይ ማለት ነው። ከጎረቤት ከሰፈርና የሚሞት ሰው አይጠፋ በረሃብ ምክንያት ነው ብሎ ነው የሚነግሩት። ሄደን እንኳን ለመቅበር ስናስል ማለት ነው ወጣት አስረሳው ሻረውም እኔ ያየሁት ነው ያለውን ይናገራል። በጣም ረሀብ እንዳለ ከዛ ውጭ ደግሞ የሞተ ነው በረሃብ ምክንያት። ሁሉም ወጣቶች የምግብ እርዳታ የሚያደርጉ ዓለም አቀፍ ድርጅቶች ከፍተኛ የምግብ ችግር ላለባቸው ቤተሰቦቻቸው እንዲደርሱላቸው ይማጸናሉ። የውጭ ድርጅቶች የስጋት ቀጠና የሚባሉ አካባቢዎች ላይ ድጋፍ ካላደረግን ካልረዳን እያሉ መንግስት እንደሚያጨናንቁ እናውቃለን። ግን እንደኛ እንደዋገኝ ራሱ ሞር ደግሞ እንደ ጋዝጊብላ ወረዳ እስካሁን ምንም አይነት ድጋፍ አላየንም። በረሀብዬ ሞተን ሰው ነው ያሉት። ነፍሰ ጡሮች እየታመሙ ሕክምና ያጡበት ሁኔታ ነው ያለው። ግን እስካሁን እንደኛ ወረዳ ምንም አይነት ድጋፍና ምንም አይነት ነገር እንደሌለ ነው እኔ የማውቀው። የጋዝጊብላ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ እንደነበሩ የሚናገሩት እና ትናንት ባህር ዳር የገቡት አቶ ሰለሞን ማዓዛ በዞኑ ብዙ በረሃብና በመድኃኒት እጥረት ሰዎች እየሞቱ መሆናቸውን ገልጸዋል። በረሃብ የሞቱ ሰዎች አሉ። እዛው እኔ የነበርኩበት አካባቢ ያየሁት አለ። በመድኃኒት እጥረትም ይሞታሉ። በረሃብ ብቻ በመሰረቱ የመድኃኒት እጥረቱ ምግብ ካልበሉ ይባባሳል። መቋቋም ስለማይቻል ማለት ነው። ስለዚህ በሁለቱም መልኩ ነው። በአብዛኛው ግን በረሃብ ነው እየተጎዱብን ያለ ሚዲያዎች ላይ ወደ አስር ተብሎ ተዘግቧል። ሊያንስ ይችላል ብዬ አስባለሁ። ምክንያቱም በወረዳችን ሀያ አንድ ቀበሌዎች አሉ። ከሀያ አንዱን ቀበሌዎች ዙረን አሰስ ማድረግ አልቻለን። ስለዚህ ቁጥሩ ይሄን ያክል ነው ብለን ለመግለጽ ይቸግራል። ይህ እንደምንሰማው እንደምናየው ትግራይ ክልል ላይ ከፍተኛ እርዳታ እየተሰጠ ነው። ምናልባት አማራ ክልል ላይ ለምን ገብቶ እንደማይሰጥ አናውቅም። በተለይ ዋግ ምራ ላይ እንደ ዋግ እንደ ብሔረሰብ አስተዳደር የመጣ ነገር የለም። እዚህ ብናት አካባቢ ለተፈናቀሉት ተሰጠ ነው የሚባለው። ምናልባት ተፈናቅሎ የመጣው አካል ደግሞ መውጣት የሚችል ያለው ነው እንጂ ማግኘት የሚገባቸው ማኅበረሰቦች እዛው ውስጥ ነው የቀሩት። ስለዚህ ተቸግሮ ነው ያለው ሕብረተሰቡ። እነዚህ ረጂ ድርጅቶች የምንላቸው የሀገር ውስጥም ሆኑ የውጭ ሀገር ረጂ ድርጅቶች፣ በተለይ እነዚህ የወርልድ ፉድ፣ ቀይ መስቀል የሚባሉት ወደዛ አካባቢ ለምን መሄድ እንደማይፈልጉ ግልጽ አይደለምና ደርሰው መርዳት የሚገባቸውን መርዳት ይጠበቅባቸዋል ባይነን ምክንያቱም እኛም ኢትዮጵያውያን ነው። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን በዞኑ በርካታ ሰዎች በረሃብ ምክንያት እየሞቱ እንደሆነ መረጃ እንዳላቸው ጠቅሰው የሰብአዊ ድጋፍ የሚያደርጉ ድርጅቶች ወደ ዋግ ምራ ከጦርነቱ በኋላ ገብተው እንደማያውቁ ተናግረዋል። በርካታ ወገኖቻችን ለከፋ ረሃብ እየተዳረጉ ነው። በዚህም ምክንያት እንግዲህ ጋዝጊብላ አካባቢ አስራ አንድ ሰዎች እንደሞቱ፣ ዝቋላ አካባቢ ሁለት ሰዎች እንደሞቱ የዞኑ ተጠሪ ጽህፈት ቤት የአደጋ መከላከል ተጠሪ ጽህፈት ቤት ኃላፊ አረጋግጦልኛል። አጠቃላይ ሁኔታውን በምናይበት ጊዜ ከዚህ የከፋም ነገር ሊመጣ እንደሚችል ታሳቢ መደረግ አለበት። ምክንያቱም እነዚህ ሰዎች የከፋ ችግር ነው ያለባቸው እስካሁን ድረስ ኢንተርናሽናል የንጆዎች ለእነዚህ አካባቢዎች ምግብና መድኃኒት ይዘውላቸው እንዲቀሩ የክልሉም መንግስት ሆነ ገናይስጥልን። አድማጮች የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። የዓለም አቀፍ የቀይ መስቀል ኮሚቴ ፕሬዚደንት ፒተር ማውረር በሰሜን ኢትዮጵያ እየተባባሰ ባለው ግጭት ውስጥ ተሳታፊ የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እንደዚሁም የቴሌቪዥን በሬዲዮ ዝግጅታችንን ነው። ዝግጅቶቻችንን የምትከታተሉ አድማጮቻችን አስተያየትና ጥቆማ ሲኖራችሁ የቪኦኤ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። እንዲሁም ደግሞ በፌስቡክ ገጻችን አት ቪኦኤ አማሪክ የውስጥ መስመር አስተያየት ካላችሁ አድርሱን። በተለይ አስተያየቶቻችሁ በድምጽ የተቀረጹ ቢሆኑ ይመረጣሉ፣ ለአየር እናበቃቸዋለን። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ሶማሌ ክልል ነው የምናልፈው። ሶማሌ ክልል የቦረና አጎራባች በሆነው ዳዋ ዞን በተከሰተ ድርቅ ሀያ አምስት ሺህ ገደማ የቁም እንስሳት መሞታቸውን አስታወቀ። በድርቁ ምክንያት ተጎጂ የሆኑ ከ83 ሺህ በላይ የሚሆኑ የዞኑ ነዋሪዎችም ሰብአዊ ድጋፍ ያስፈልጋቸዋል ተብሏል። ክልሉ ለዞኑ የንጹህ መጠጥ ውሃ በቦቴ እያቀረበ ሲሆን የእንስሳት መኖም ከጅጅጋና ጎዴ መኪኖች ተዘጋጅተው መኖ መጓጓዝ ጀምረዋል ብለዋል። የጉዳቱ መጠን እየተጠና እንደሆነም ተገልጿል። አዲስ ቸኮል ተጨማሪውን ያስደምጠናል። በዳዋ ዞን በተከሰተው ድርቅ ሀያ አምስት ሺህ ገደማ የቁም እንስሳት መሞታቸው የሶማሌ ክልል አደጋ መከላከልና ዝግጅነት ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ሳዲቅ አብዱልቃድር ለአሜሪካ ድምጽ በሰጡት ቃል በድርቁ የተነሳ ግመሎች፣ ፍየሎችና የቀን ከብቶች ሞተዋል ብለዋል። አስቸኳይ ድጋፍ ካላገኙ ከነኚህም በላይ ቁጥር ያላቸው እንስሳት ሊሞቱ እንደሚችሉ ነው ስጋታቸውን የገለጹልን። የክልላችን አሁን በተለይ ዳዋ ዞን አካባቢ ያሉትን ህዝብ የደረሰው የድርቅ ስጋት እስካሁን ያለነው መረጃ ሰውና የተለያየ እንስሳትን ጉዳት አደርሶታል እስካሁን ያለነው መረጃ ወደ አንድ ሺ ሶስት መቶ ስልሳ አንድ የሚሆን ግመል ሞተዋል ወደ ሀያ አንድ ሺ አንድ መቶ አርባ ስምንት የሚሆን ፍየሎችን ደግሞ ሞተዋል ወደ አንድ ሺ ዘጠና ስምንት የያህል ከብቶች ሞቷል ከዚህ በላይ ቁጥርም አደጋ ላይ ናቸው እና ያ ግጦሽ ስላጡት ምናልባት በድርቁ ምክንያት ቶሎ ካልተደረሳቸው ሊሞቱ የሚችሉት እንስሳት ናቸው በድርቁ የተነሳ ከእንስሳት ባሻገር የሰዎች ህይወትም ስጋት ውስጥ መውደቁንና በዚህም ከሰማንያ ሶስት ሺህ በላይ ክሎ ነዋሪዎችም አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው አቶ ሳዲቅ ተናግረዋል። ከእነኝም መካከል ሰላሳ ሦስት ሺህ ገዳሚ የሚሆኑት አስቀድሞ በአካባቢ በነበረ ግጭት ከአጎራባሽ ክልሎች ተፈናቅለው የነበሩ ናቸው ተብለዋል። በጣም ከፍተኛ የምግብ ፍለጋ ላይ ያሉትን ህዝብ ብዛት ደግሞ ወደ 83,626 ሰዎች ናቸው። እነዚህም ደግሞ በሁለት የካተታል አንዱ ተፈናቃዮቹ ናቸው ከ ጎረቤት ክልሎችን ተፈናቅሎ አሁን ካምፕ ላይ ያሉት ናቸው። እነሱ ደግሞ ሰላሳ ሶስት ሺ ሁለት መቶ አንድ ናቸው። በዛም ሆስት ኮሚዩኒቲ እዛው የነበሩትን የዳዋ ዞን ነዋሪዎችን ደግሞ ሀምሳ ሺ አራት መቶ ሀያ አምስት ሰዎች ናቸው። እነዚህ አጠቃላይ ሰማንያ ሶስት ሺ ስድስት መቶ ሀያ ስድስት የሚሆኑትን የሕዝብ ብዛት በጣም ከፍተኛ የምግብ እጥረት ላይ ነው ያሉት። አስፈላጊው ድጋፍ እንዲገኝ ከሚመለከታቸው አካላት መረጃ እየተለዋወጡ መሆናቸውን የተናገሩት አቶ ሳዲቅ ዛሬ የተደረጉትን ጥረቶችን አንዱን ሰዎችን ውሃ እንዲያገኙ የጥረት ተደርገዋል ተደርጓል። ና ወረዳው ኮኦፕሬቲ እየተደረገ እዛ ያሉትን ወረዳዎች፣ የተለያዩ ወረዳዎችን ውሃ መስጠት ስራቶችን እየሰሩ ነው ያለው። በዛም ደግሞ በክልል ደረጃ የእንስሳት ሀብትን ልማት ቢሮ አብሮ እየሰረ ነው። የእንስሳት መኖ ከሸበሌ አካባቢ ና ከጅጅጋ ትራንስፖርት የሚደርግላቸው እንቅስቃሴ ላይ ነው ያሉን። አሁን ከትላንት ወዳ ነው እነዚህ ነገሮችን የተጀመሩትና ከዚህ ከጅጅጋ ከጎዴ መኪናዎችን አዘጋጅተን የእንስሳት መኖውን ከዚህ ትራንስፖርት እዛ ዞን ውስጥ የለም፣ ጎዴ አካባቢ ነው የምንወስዳቸው፣ እና እነሱም ትራንስፖርቴሽን ላይ ናቸው። እስከ ዛሬ የደረሰው የእንስሳት መኖ የለም። አቶ ሳዲቅ አያይዘውም ድጋፍ ለሚያስፈልጋቸው ሰማኒያ ሶስት ሺ የዞን ነዋሪዎች እና ተፈናቃዮች ድጋፍ መቅረብ እንዳልጀመረ ሆኖም በፌዴራል መንግስት አስፈላጊ ድጋፍ እንዲደረግላቸው ጥያቄ መቅረቡን ተናግረዋል። ሰዎቹም እስካሁን የደረሳቸው የምግብ ድጋፍ የለም፣ ግን ባይድ ላይን ነው ያለ ነው። እስካሁን የተለያዩ ሰብአዊ ድርጅቶችን ተነጋግረናል በቢሮ በኩል የሆነ ድጋፍ እንዲናደርስ ጥረት ላይ ያለ ነው። የፌደራል ኮሚሽን ደግሞ የዚሁ መረጃ አሳውቀናል። በዛም ደግሞ ኦፊሻሊ ኮሚኒኬት ያርገናል። ከነሱንም ድጋፍ እየጠብቀን ያለ ነው። ላኒኛ በሚባለው ክስተት የተነሳ በአፍሪካ ቀንድ አካባቢ የዝናብ መቀነስ መከሰቱን ና ይህም በዋናነት በኡጋንዳ፣ ኬንያ፣ ሶማሊያ ና ከፊል ኢትዮጵያ ከመደበኛ በታች ዝናብ መዝነቡን የድርቅና ቅድመ ማስጠንቀቂያ ስርዓት ጥምረት የተባለ ድርጅት ዘግቧል። ድርቁ በመጪዎች ወራትም ቀጣይነት ሊኖረው እንደሚችል ነው የተመለከተው። ኢትዮጵያ ውስጥ የዚህ ድርቅ ዋነኛ ተጋላጮች ከፊል ሶማሌ ና ከፊል ኦሮሚያ ክልሎች መሆናቸው ተመልክቷል። ድርጅቱ እንዳመለከቱ በአርብቶ አደር አካባቢዎች የግጦሽ መሬቱ ቀድሞ ከነበረው ከ20 እስከ 40 በመቶ ያነሰ ሳርና ውሃ እንዳለውን የጠቆመው በአሁኑ ሰዓት በደቡባዊ ክፍሉ ተመሳሳይ ድርቅ የተከሰተበት የኦሮሚያ ክልል 100 ሚሊዮን ብር መድቦ በቦረናና ጉጂ ያሉ በድርቅ የተጎዱ አርብቶ አደሮችን ለመደገፍ እየተንቀሳቀሰ መሆኑን ክልሉን ጠቅሶ የአገር ውስጥ መገናኛ ብዙን ዘግበዋል። ከዚህም መካከል 30 ሚሊዮኑ የእንስሳት መኖ ና ውሃ ለማቅረብ ጥቅም ላይ የዋለ ነው ተብሏል። በጎ ፈቃደኞችም በዋናነት የማህበራዊ ሚዲያዎችን በመጠቀም ድጋፍ እያሰባሰቡ ለቦረና ዞን ማቅረብ ጀምረዋል። ከቦረና ዞን የሚጎራበት ወይ ሶማሌ ክልሉ የዳዋዞ ድርቅ ግን በብዙኃን ኢትዮጵያውያን የታወቀ አይመስልም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ዘጋቢዎቻችንን እናመሰግናለን። አድማጮች ወደ ተከታዩ ዘገባችን እንወሰዳችሁ። በኢትዮጵያ ሁሉን አቀፍ ውይይት እንዲካሄድ የአውሮፓ ህብረት ፍላጎት እንዳለው የህብረቱ የዓለም አቀፍ ትብብር ኮሚሽነር መግለጻቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት መግለጫ ተናገሩ። የኢትዮጵያ መንግስትም ለጉዳዩ በቅርቡ ምላሽ እንደሚሰጥ ቃል አቀባዩ ጨምረው ተናግረዋል። የሱዳን የሰሞኑ ሁኔታ በህዳሴ ግድብ ድርድር ላይ ሳያጠላበት እንደማይቀርም ቃል አቀባዩ ጠቆም አድርገዋል። በጋዜጣዊ መግለጫው ላይ የተገኘው ዘጋቢያችን መለስካቸው አማህ ነው፤ እንደሚከተለው አቀናብሮታል። የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት ጋዜጣዊ መግለጫ ምክትል ጠቅላይ ሚኒስትር ደመቀ መኮንን ከአውሮፓ ህብረት ዓለም አቀፍ ትብብር ኮሚሽነር ዩታ ኦርፒላይነን ጋር ባደረጉት ውይይት በኢትዮጵያ ውስጥ ከተካሄደው አገር አቀፍ ምርጫ በኋላ በተቋቋመ መንግስት የፖለቲካ ተፎካካሪ ፓርቲ አባላት መካተታቸው የለውጡ አንድ ማስረጃ እንደሆነ ጠቁመዋቸዋል ብለዋል። ከዚህ ባሻገርም የአውሮፓ ህብረት አሁን በሀገሪቱ የተፈጠረውን ችግር ለመፍታት የሚያደርገውን የቁሳቁስም ሆነ ሌላ ድጋፍ አመስግነው በአፋርና በአማራ ክልሎች ለደረሰው ሰብአዊ ችግርም ህብረቱ ድጋፍ እንዲያደርግ መጠየቃቸውን አስታውሰዋል። ኮሚሽነሯ በአጸፋው የሰጡትን መልስም አምባሳደር ዲና ሙፍቲ አንስተዋል። የአውሮፓ ህብረትና የኢትዮጵያ ስትራቴጂካዊ ትብብር በጣም ጥልቀት ያለው እንደሆነ አንስተው ይህን ለማስቀጠል በተለይ ልማት ፕሮግራሙን ለማስቀጠል ለውጡን ለመደገፍ በአውሮፓ ህብረት በኩል ፍላጎት እንዳላቸው ገልጿል። በተለይ በኢነርጂ፣ በሰብአዊ ልማት፣ በጤና፣ በተለይ በኮቪድ-19፣ በመልካም አስተዳደር እና በመሳሰሉ ዘርፎች በተለይ በግል ሴክተር ልማት ጭምር ኢትዮጵያን የመደገፍ ፍላጎት እንዳለ በአውሮፓ ህብረት በኩል ገልጿል። ኮሚሽነሯ በተረፈ ግን የአውሮፓ ህብረት አሁንም ያለው ፍላጎት ሁሉን አቀፍ ድርድር ኦል ኢንክሉሲቭ የሚሉት ድርድር እንዲካሄድ ነው። አንዱ ሌላው የሰብአዊ መብት በሚገባ ተደራሽ እንዲሆን ነው። ሶስተኛው የሰብአዊ መብት ጥሰት አሁን በተጀመረው ሁኔታ በገለልተኛና ነጻ አካል ማጣራቱን መቀጠል ያስፈልጋል። እነዚህ ናቸው እኛ ጉዳዮች፣ ሌላ ጉዳይ የለንም ብለው ነው የጨረሱ። ሁሉን አቀፍ ውይይት ይደረግ በሚለው ጉዳይ ላይ ጋዜጠኞችም በመግለጫው ጥያቄ አንስተው ነበረ። ሁሉን አቀፍ ሲባል ብረት አንስተው ይታገላሉ የሚባሉትንም ይጨምራል ከምርጫ በኋላ ስልጣን የያዘው መንግስት ከነማን ጋር ነው የሚወያየው? ለዚህም ቃል አቀባዩ አጭር መልስ ሰጥተዋል። ኦል ኢንክሉሲቭ የሚለው ዲያሎግ ከነማን ጋር ነው ለሚለው አሁን አዲሱ መንግስት ሮድማፑን እየሰራ ነው፣ ፌነቶ ካርታ ግልጽ አይደለም። በአጭር ጊዜ ውስጥ ምናልባት ሆፍ እዚህ እናገርብት ይሆናል። በአጭር ጊዜ ውስጥ ግልጽ ይሆናል ብለን ተስፋ እያደረግን ነው። አዲሱ መንግስት እየሰራ ነው ያለው። ከነማን ጋር ነው ከታጠቁት ጋር ነው ካልታጠቁት ጋር ነው፣ ማንን ይጠቀልላል የሚለው ነገር የሚወጣ ነው የሚሆነ። በዛሬው የውጭ ጉዳይ ሚኒስቴር ሳምንታዊ ጋዜጣ መግለጫ ላይ በታላቁ ህዳሴ ግድብ ዙሪያ ሲደረግ የቆየው ድርድርም ተነስተዋል። ርዕሱ በጋዜጠኞች ጥያቄ የተነሳበት አግባብ በሱዳን ባለው ወቅታዊ ሁኔታ ምክንያት ሱዳን በአፍሪካ ህብረት ከአባልነቷ መታገዷ ድርድሩ እንዴት ይሆናል በሚል የተነሳ ጥያቄ ነው። አምባሳደር ዲና ሞፍቲ ለዚህ ጥያቄም መልስ ሰጥተዋል። አደራዳሪው የአፍሪካ ህብረት ነው የምንደራደረው ሶስቱ አገሮች ድርድር ለማካሄድ እንግዲህ ሶስቱ መኖር አለባቸው ነው ፣ ምክንያቱም ጉዳዩን የሚያነሳው ሀይል ነው የሚደራደረው። አፍሪካ ህብረት አግልሎታል። አፍሪካ ህብረት ካገለለው፣ ከዚህ በኋላ እኛ ድርድር አንሄድም፣ ህዳሴ ግድብ አንጀምር ምናምን የሚል አይደለም። እኛ ለመደራደር ዛሬም ዝግጁ ነ። ነገር ግን አደራዳሪው ወገን ፕሮፖዛል ይዞ ይመጣል ብለን ተስፋ እናደርጋለን። እስካሁን የኮንጎ ፎረን ሚኒስትሩ እዚህ መጥተው፣ ካርቱም ሄደው፣ ካይሮም ሄደው ከሚመለከታቸው ወገኖች ጋር የድርድሩን መቼ እንጀምር፣ እንዴት እንጀምር፣ አጀንዳው ምን ይሆን በሚል ነገር ላይ ሲነጋገሩ ነበር። ቆዩት ሆፉ አሁንም እነሱን ነው የምንጠብቀው። እኛ እንግዲህ አፍሪካ ህብረት የወሰደውን መጀር ደግሞ እናከብራለን። ምክንያቱም አፍሪካ ህብረት ድርጅታችን ነው። መስራችም አባልም ሆነን የካፕተሉም ሆነን እያገለገልን ስላለን ከእኛ ቀድሞ የአፍሪካ ህብረትን ውሳኔ የሚያከብር ሌላ ሀገር ሊኖር አይገባም። የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን መቀመጫቸው አዲስ አበባ የሆነ የአውሮፓ ህብረት አባል አገራት አምባሳደሮችንም በሀገሪቱ ወቅታዊ ጉዳይ ላይ ገለጻ እንዳደረጉላቸው ቃል አቀባዩ አስታውሰዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባችንን ወሰዳችሁ። ከሽብርተኛ ድርጅት ተልእኮ በመቀበል እንቅስቃሴ ላይ ተሰማርተዋል በሚል ጥርጣሬ ፖሊስ ሁለት የአሃዱ ራዲዮ ጋዜጠኞችን በቁጥጥር ስር አውሎ ምርመራ በማድረግ ላይ መሆኑ ተገለጸ። ከሽብርተኛ ድርጅት ጋር ግንኙነት በመፍጠር በወንጀል ጠርጥሪያት አለው በሚል ፖሊስ ከቀናት በፊት በቁጥጥር ስር ያዋላት የአሃዱ ራዲዮ 94.3 ጋዜጠኛ ሉአም አታክልቲ ዛሬ ለሁለተኛ ጊዜ ፍርድ ቤት ስትቀርብ፣ በተመሳሳይ ወንጀል የተጠረጠረው በጣቢያው የዜና ክፍል ኃላፊ የሆነው ክብሮም ወርቁ ደግሞ ትላንት ለመጀመሪያ ጊዜ ፍርድ ቤት ቀርቧል። በተጠርጣሪዎቹ ዙሪያ ፍርድ ቤቱ ለፖሊስ ተጨማሪ የምርመራ ቀናት ፈቅዷል። የጋዜጠኞቹን ጠበቃ አነጋግሮ ኬኔዲ አባተ ተከታዩን ዘገባ አሰናድቷል። የአህዱ ራዲዮ 943 ጋዜጠኛ የሆነችው ሉዋማ ታክልቲና በጣቢያው የዜና ክፍል ኃላፊ የሆነው ክብሮ ሞርቁ ከሽብርተኝነት ጋር በተያያዙ ወንጀሎች ተጠርጥረው በተለያዩ ቀናት በፖሊስ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት በመታየት ላይ ነው። ባለፈው አርብ ጥቅምት 122014 ዓ.ም በቁጥጥር ስር የዋለችው ጋዜጠኛ ልዋም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ዛሬ ለሁለተኛ ቀን ቀርባለች። ጋዜጠኛዋ ከዚህ ቀደም ፍርድ ቤት በቀረበችበት በመጀመ መርማሪ ፖሊስ በፍርድ ቤት በተሰጠው አምስት ቀናት ውስጥ ከሽብርተኛ ድርጅት ጋር ግንኙነት በመፍጠር ለተጠረጠረችበት የወንጀል ምርመራ መረጃ ለማሰባሰብ የሚያስችሉ ተግባራትን ማከናወኑን አስታውቋል። ይሁን እንጂ ፖሊስ በተሰጠው ጊዜ በቂ ተግባራትን እንዳላከናወነ የተከራከሩት የጋዜጠኛዋ ጠበቆች በዋስትና እንድትለቀቅ ለችሎቱ ጥያቄ ካቀረቡ በኋላ ፖሊስ በአሐዱ ራዲዮ ለስርጭት ከበቃ ዘገባ ጋር በተያያዘ ጋዜጠኛዋ የተጠረጠረችበትን ተጨማሪ ወንጀል ማሰማቱን ከጠበቆቿ አንዱ የሆኑት አቶ ጥጋቡ ደሳለኝ ለቪኦኤ አብራርተዋል። ሁለተኛ ድርስ ሲፈቀድለት መርማሪ ፖሊስ ምን አለ? አይ ከሽብርተኛ ድርጅት ተልዕኮ በመቀበል ብቻ ሳይሆን ባለፈው ሳምንት ሐይቅ ከተማ ተወሮ ቡድኑም ዝርጋ እየፈጸመ ነው ብላ በራሷ ተነሳሽነትና ኃላፊነት ዜና በመስራቷ መንግስትና ሕዝብ ተሸብሯል። በዚህም መረጃ ሁሉ እንፈልጋለን ከጣቢያው አለ። በድጋሚ የተጠርጣሪ ጠበቆች እድል ሲፈቀድልን እና ስናገኝ የዜና ዘገባ ጉዳይ በሽብርተኝነት የሚያስጠይቅና የሚያስከፍስ ጉዳይ አይደለም፣ ወይም የሚያስጠረጥር አይደለም። ምናልባት የተሳሳተ መረጃ ተሰራጭቶ ከሆነ ሚዛናዊ የጎደለው ዜና ተሰርቶ ከሆነ በመገናኛ ብዙሀን አዋጅ የሚታይ ነው። በዛ ረገድ ጉዳት የደረሰበት ስሜ የተበላሽቷል፣ ገጽታ የተበላሽቷል የሚል አካል ካለ የፍትሐብሔራዊ ጉዳይ ነው የሚሆነው። የፍትሐብሔር ቀርቦ መጠየቅ ይቻላል። በወንጀል ግን ተጠያቂነት የለባቸውም፣ በመገናኛ ብዙሀን አዋጅ መሰረት። ስለዚህ የተከበረው ችሎት የዋስትና መብቷን ይፍቀድላት ዝ ብለን አመለከትን። ከአህዱ ራዲዮና ቴሌቪዥን ድርጅት ያገኘነው መረጃ እንደሚያመለክተው ከትናንት በስቲያ ማክሰኞ እለት በፖሊስ ቁጥጥር ስር የዋለው የአህዱ ራዲዮ 943 የዜና ክፍል ኃላፊ ክብሮም ወርቁም በትናንትናው እለት ፍርድ ቤት የቀረበ ሲሆን እርሱም በተመሳሳይ ከሽብርተኛ ድርጅት ጋር አለው በተባለ ግንኙነት መጠርጠሩን ፖሊስ ለፍርድ ቤቱ እንዳስረዳ ጠበቃው ጥጋቡ ደሳለኝ ገልጸዋል። ክብረወርቁ ሽብርተኛ ድርጅት ጋር ተልእኮ በመቀበልና ወጣቶችን በመቀስቀስ ስለ ጠረጠርንህ እዚሁ ማቆያ ትቆያለህ አሉት ፖሊስ። በማግስቱ ጥቅምት አስራ ሰባት ረቡዕ ማለት ነው፣ ትላንትና ይህ ጊዜ ቀጠሮ ችሎት ቀርቦ በምንድን ነው የጠረጠርካቸው ተብሎ በችሎቱ ሲጠየቅ መርማሪ ፖሊስ ከጸረ ሰላም ሀይሎች ተልእኮ በመቀበል ለተልእኮ አፈጻጸም የሚረዱ ወጣቶችን በመመልመልና በመቀስቀስ እንቅስቃሴ ላይ ጠርጥሬው ነው ነው ያለው ቃል በቃል ከዜና ዘገባው ጋር ምንም የተገናኘ ሀሳብም አላነሳም። የምርመራ ጊዜ የሚያስፈልገኛል አላለም። ግን በጸረ ሰላም ኃይሎች ተልእኮ በመቀበል እንቅስቃሴ ላይ ስለጠረጠርኩት አስራ አራት ቀን የምርመራ ጊዜ ይፈቀድልኝ አለ። ዘጠኝ ቀን የምርመራ ቀናት ተፈቀደለት። ጋዜጠኞቹ ከተጠረጠሩባቸው ወንጀሎች መካከል አንዱ ሐይቅ ከተማ በህወሀት ተይዟል የሚል መሆኑን የገለጹት ጠበቃው ይህ ጉዳይ በፍትሀ ብሄር እንጂ በወንጀል እንደማያስጠይቅ ያስረዳሉ ግን በጥቅል ግን ከመርማሪ ፖሊሶቹ እንደተረዳ ነው፣ ሁለቱንም ጸረ ሰላም ሀይሎች ወይም ደግሞ ከሽብርተኛ ድርጅት ጋር ተልዕኮ በመቀበል እንቅስቃሴ ላይ ተሰማርቶ ስላገኘ ናቸው ጠርጠረ ናቸዋል የሚል ነው እንጂ ከዜና ዘገባው ጋር በተገናኘ ከሆነ አንደኛ ክስ አያስመሰርትም፣ አያስጠረጠርም። ምክንያቱም በሽብርተኝነት ወንጀል ወይም በመደበኛ ወንጀል ህግ አይደለም ያስደርሰው። የመገናኛ ብዙኃን አዋጁ የተሻሻለው ትንሽ ከሌሎቹ ቀደም ሲል ከወጡት የብሮድካስት እና የፕሬስ ሕጎች አንጻር ሻል ያለ ነው። ፍትሐ ብሔራዊ ኃላፊነትን ነው እንጂ ዜና ዘገባውን ተከትሎ ከሆነ በእርግጠኝነት ተጠያቂነት አይኖራቸውም። የመርማሪ ፖሊስንና የጠበቆችን የግራ ቀኝ ክርክር የተመለከተው ችሎቱ ከእያንዳንዳቸው ተጠርጣሪ ጋዜጠኞች ጋር በተያያዘ ለፖሊስ ስምንትና ዘጠኝ ተጨማሪ የምርመራ ቀናትን ፈቅዶ ለጥቅምት 26 ተለዋጭ ቀጠሮ ሰጥቷል። በጉዳዩ ላይ ከፖሊስ ተጨማሪ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ሁለት ጋዜጠኞቹ በወንጀል ተጠርጥረው በፖሊስ የተያዙበት አህዱ ራዲዮ የቪኦኤ ተባባሪ ሚዲያ መሆኑ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ዘጋቢዎቻችንን እናመሰግናለን። እያዳመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ የኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ ደግሞ አት ቪኦኤ አምሀሪክ ብላችሁ ብትፈልጉን ታገኙናላችሁ። ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሀሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። ከሰኞ እስከ አርብ ደግሞ በአህዱ ራዲዮ 943 ላይ እንደመጣለን። አስተያየት ና ጥቆማ ሲኖራችሁ ተዘዋዱን የስልክ መስመራችንን ተጠቅማችሁ 2022059942 በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን። ሰሞኑን አነጋጋሪ የሆነው የሱዳን ጉዳይ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሱዳን ሁኔታ እጅግ እንዳሳሰበው ዛሬ በወጣው መግለጫ አመልክቷል። በሌላ በኩል ወታደራዊ መሪው ጀነራል አብዱል ፈታህ አልቡርሃን የሽግግሩን አስተዳደር በማፍረስ ስልጣን መጠቅለላቸውን የተቃወሙ የሱዳን አምባሳደሮችን አባረዋል። ተቃዋሚዎች የሚሊዮኖች ሰልፍ ሲሉ የጠሩት ሰልፍ ከነገ ወዲያ ቅዳሜ ተጠርቷል። ዓለም አቀፉ ማህበረሰብ የሱዳን የጦር ሰራዊት የሲቪል መሩን የሽግግር አስተዳደር ወደ ስልጣን እንዲመልስ እና በተቃዋሚ ሰልፈኞች ላይ ጥቃት ከማድረስ እንዲቆጠብ መጠየቁን ቀጥሏል። ዩናይትድ ስቴትስ ሲቪል መሩ አስተዳደር እንዲመለስ አሳስባለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትላንት በስቲያ ማክሰኞ ከእስር የተለቀቁትን ጠቅላይ ሚኒስትር አብደላህ ሀምዶክን አነጋግረዋቸዋል። የቪኦኤዋ ሲድኒ ሴን ያጠናቀረችውን ሪፖርትና ሌሎች ዘገባዎችንም አካታ ቆንጅታዬ እንደሚከተለው አስተናርተዋለች። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት የሱዳን የጦር ሰራዊት አስተዳደሩን ስልጣን መጠቅለሉንና የሽግግር ተቋማቱን ማገዱን፣ ጠቅላይ ሚኒስትር አብደላ ሐምዶክንና ሌሎችንም የሽግግሩን መንግስት ሲቪል አባላት ማሰሩን እጅግ እንዳሳሰባቸው ባወጡት መግለጫ አስታውቀዋል። ጠቅላይ ሚኒስትር አብደላ ሐምዶክ የተለቀቁ ሲሆን አሁንም በቁጥጥር ስር ያሉት በሙሉ እንዲለቀቁ የጸጥታው ምክር ቤት አባላት ዛሬ ባወጡት መግለጫ ጠይቀዋል። በምስራቅ አፍሪቃ ሀገሮች የልማት በየነ መንግስታት ኢጋድ፣ በአፍሪካ ሕብረትና በአረብ ሊግ እየተደረጉ ያሉ ጥረቶችን አጥብቀው እንደሚደግፉም የምክር ቤቱ አባላት ገልጸዋል። ይህ በዚህ እንዳለ የወታደራዊ አስተዳደር መሪ አብደልፋታ አልቡርሃን የአስተዳደሩን ስልጣን በመጠቅለል የተወሰደውን እርምጃ የተቃወሙ በውጭ ሀገር ያሉ ቢያንስ ስድስት አምባሳደሮችን ማባረራቸው ተገልጿል በዩናይትድ ስቴትስ በአውሮፓ ህብረት በቻይና በካታር እና በፈረንሳይ የሱዳን አምባሳደሮች እንዲሁም በጂኒቫ የተባበሩት መንግስታት ድርጅት ዋና ተወካዩ መባረራቸውን ነው የሱዳን መንግስት ቴሌቪዥን ያስታወቀው። ጠቅላይ ሚኒስትር አብደላ ሐምዶክ እና ባለቤታቸው በቁጥጥር ስር መዋላቸውንና ጀነራል ቡርሃን የሽግግሩን ሉዓላዊ አስተዳደር አፍርሰው አገር አቀፍ አስቸኳይ ጊዜ አዋጅ መደንገጋቸውን በተለያዩ አገሮች ያሉ አምባሳደሮች አውግዘውታል። ወታደራዊው መሪ ዛሬ ካባረሯቸው አምባሳደሮች መካከል አንዱ በዩናይትድ ስቴትስ የሱዳን አምባሳደር የነበሩት ኑርለዲን ሳቲ ትናንት ለቪኦኤ በሰጡት ቃል የጦር ሰራዊቱ የሽግግሩን አስተዳደር አፍርሶ ስልጣን በመጠቅለል የወሰደው እርምጃ እንዲቀለበስ መታገሌን እቀጥላለሁ ብለው ነበር። አይ ሪጀክት ዘ ሚሊተሪ ኩ ዛት ዋዝ ክሪየትድ ኦን ኦክቶበር ትዌንቲ ፋይቭ ወታደራዊ መፈንቅለ መንግስቱ ተቀባይነት የለውም። እኔና የዲፕሎማሲ ተልእኮ ባልደረቦቼ በዩናይት ስቴትስ እና በዓለም ዙሪያ ካሉት ሱዳናውያን ጋር ሆነን መፈንቅለ መንግስቱ ተቀባይነት እንዳይኖረው ለማድረግ እየሰራን እንገኛለን። ጀኔራል ቡርሃን እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት አገር አቀፍ ምርጫ ከተካሄደ በኋላ ስልጣኑ ለሲቪላዊ አስተዳደር ይመለሳል ሲሉ ቃል ገብተዋል። የጦር ሰራዊቱ የሽግግሩ መንግስት የገለበጠው የእርስ በእርስ ጦርነት እንዳይቀሰቀስ ለመከላከል ነው ሲሉም ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሱዳን ልዩ ተወካይ ቮልከር ፐርስ ጄኔራል ቡርሃን የወሰዱትን እርምጃ ተከትሎ ስለተከሰቱ ሁኔታዎች ቡርሃንን ትናንት እንዳነጋገሯቸው የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪች ገልጸዋል። የሽግግሩ ሂደት እንዲመለስ በዘፈቀደ የታሰሩት ሁሉ በአስቸኳይ እንዲለቀቁ የጠየቋቸው መሆኑን አክለው አመልክተዋል። ቃል አቀባዩ የሀገሪቱ የጸጥታ ኃይሎች ትናንት ሶስት ዋና ዋና የአፍቃሪ ዲሞክራሲ ንቅናቄ መሪዎችን ጨምሮ የተቃዋሚ ሰልፈኞችን አስረዋል። ጠቅላይ ሚኒስትር አብደላ ሐምዶክ ተለቀው ቤታቸው ገብተዋል። ሆኖም በከፍተኛ ጥበቃና ክትትል ላይ መሆናቸውን የተገለጸው። ዓለም አቀፉ ማህበረሰብ የጦር ሰራዊቱን ስልጣን የመጠቅለሉን እርምጃ ተከትሎ በሱዳን ላይ ግፊቱን አብዝቶ እንደቀጠለ ነው። የአፍሪካ ህብረት ትናንት ባወጣው መግለጫ ስልጣን ለሲቪላዊ መንግስት ካልተመለሰ ሱዳንን ከማናቸውም የህብረቱ እንቅስቃሴ ያገዳት መሆኑን አስታውቋል። የዓለም ባንክ በበኩሉ ለሱዳን የምናደርገውን የገንዘብ ድጋፍ ለጊዜው አቋርጠናል ብሎ ሁኔታውን በቅርበት እየተከታተልን ነን ሲል ተናግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ለሱዳን የሚደረገውን የ700 ሚሊዮን ዶላር ድጋፍ ለጊዜው እንዲቋረጥ መደረጉን አስታውቋል። ዩናይትድ ስቴትስ በሲቪሉ የሚመራው የሽግግር ሂደት እንዲመለስ ጠይቃለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጠቅላይ ሚኒስትር ሀምዶክን ማክሰኞ ዕለት ከተለቀቁ በኋላ አነጋግረዋቸዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል ተወካይ ሪቻርድ ሚልስ ትናንት በሱዳን ጉዳይ በተነጋገረ የጸጥታ ምክር ቤቱ ስብሰባ ላይ ባደረጉት ንግግር እንዲህ ብለዋል። ደጋግመን እንደተናገርነው በካርቱም በሽግግር መንግስቱ ላይ በኃይል አንዳችም ለውጥ በመፈጸም ዩናይትድ ስቴትስ ለአገሪቱ በምትሰጠው ድጋፍ ላይ ችግር ያመጣል። የሽግግሩን መንግስት ያፈረሱት ጀነራል አብደልፋታህ ቡርሃን እርምጃውን የወሰዱት በራሳቸው ቃል ታላቁን የታህሳሱን አብዮታችንን ግቡን እንዲመታ በያዘው አቅጣጫ ለማስቀጠል ብለን ነው ሲሉ ተናግረዋል። በዋሽንግተን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ክራይስ በበኩላቸው የጦር ሰራዊቱ የሱዳንን ሕዝብ የዲሞክራሲ ተስፋ ቀልብሶበታል ሲሉ ተናግረዋል። ዩናይትድ ስቴትስ የተፈጠረውን ሁኔታ በተመለከተ ከዓለም አቀፉ ማህበረሰብ ጋር ሆና እንዲከናወን የምትሻውን እንደሚከተለው ዘርዝረዋል። ኔድ ፕራይስ ከተከሰተው ሁኔታ ጋር በተያያዘ የታሰሩ የፖለቲካ ሰዎች በሙሉ በአስቸኳይ እንዲለቀቁ፣ በሲቪሉ ክፍል የሚመራው የሽግግር መንግሥት ወደ ሥልጣን እንዲመለስ፣ በሰላማዊ የተቃውሞ ሰልፎች ላይ ጥይት መተኮስን ጨምሮ ምንም አይነት ኃይል መጠቀም እንዲያቆም እንጠይቃለን በተቃውሞ ሰልፎች ላይ ጥቃት ደርሷል የሚሉ ሪፖርቶች ወጥተዋል፣ አጥብቀን እናወግዛለን። በዩናይትድ ስቴትስ የሰላም ተቋም ባልደረባ የሆኑት ጆሴፍ ተከር አሁን የሚያስፈልገው በክልሉ ዲፕሎማሲያዊ ጥረት ማድረግ ነው ብለዋል። ከግብጽም ጋር ይነጋገሩበታል ብዬ ተስፋ አድርጋለሁ፣ ምክንያቱም ነገሩ በዋናነት የሚያያዝ ስለሆነ ነው። የጦር ሰራዊቱና ከጦር ሰራዊቱ ጎን ያሉት ወገኖች በግልጽ ይናገሩትም አይናገሩትም ከዚያ ክልል በኩል ድጋፍ እንዳላቸው ይሰማቸዋል። ስለዚህ ዩናይትድ ስቴትስ መንግስት ለዚህ ጉዳይ በከፍተኛ ደረጃ ትኩረት መስጠቱ አንገብጋቢ ነው። በሌላ በኩል ተቃዋሚዎች የሚሊዮኖች ሰልፍ ሲሉ የጠሩት የተቃውሞ ሰልፍ ለተነጎዲያ ቅዳሜ ጠርተዋል። የሥራ ማቆም አድማ ጥሪ ተከትሎ ዛሬም በርካታ የንግድ ድርጅቶች እንደተዘጉ ሲሆን አንዳንድ ሐኪሞችና የነዳጅ ሰራተኞች የሽግግሩን መንግስት በመደገፍ አድማውን እንደሚቀላቀሉ አስታውቀዋል። የማዕከላዊ ባንኩ ሰራተኞችም የስራ ማቆም አድማ አድርገዋል። ዘጋቢዎቻችንም እናመሰግናለን። አድማጮች አሁን ደግሞ ከሱዳን ዘገባችን ወደ ኢትዮጵያ ወደ ወሎ ነው የምንወስዳችሁ። ደቡብ ወሎ ውስጥ በቀጠለው ጦርነት የደረሰ ሰብልና ንብረታችን በህወሀት ታጣቂዎች ወድሞብናል ሲሉ ከአምባሰል እና ከሀይቅ አካባቢዎች ወደ ደሴ የገቡ ተፈናቃዮች ለአሜሪካ ድምጽ ተናግረዋል። በሌላ በኩል ህወሀት እንደዚህ አይነት የሚቀርብበትን ከሰብአዊ መብት ጥሰት ጋር በተያያዘ የሚቀርብበትን ውንጀላዎች አይቀበላቸውም። መስፍን አራጌ ዝርዝራለሁ። ከደቡብ ወሎ ዞን አምባሰል ወረዳ 07 ቀበሌ የመጡትና የስማቸውን መገለጽ ያልተስማሙ አርሶ አደር የህዋት ኃይሎች ወደ አካባቢያቸው በተለይም ቅርባቸው ወደሚገኘው ማርዬ ከተማ ዘልቀው ከገቡ 15 ቀን ገደማ እንደሆናቸው ጠቁመዋል። በአካባቢው የሚደረገው ጦርነት እየተባባሰ መምጣቱን ተከትሎ መነሻቸውን ከቀበሌያቸው ቅዳሜ ዕለት ያደረጉት አርሶ አደር ማክሰኞ ደሴ መድረሳቸውን አስረድተዋል። በኩታበር በወርቃሪያ ወይም በኩታበር ባሳር እያደር በቃ መንገድ ለመንገድ እንትንያ በዛ መጣል በቃ ያደምት ና በጫካ እያደም ይዋል ወደ ደስ የገባ ነው። በኩታበር አካባቢ አልፈን ጭቅዳን እንወጣሁት እሑድ ሰኞ፣ ማክሰኞ ነው የገባሁበት። በወቅቱ ገበያ ሰላሳ አምስት ሺህ ብር የሚያወጣ በሬያቸው ና ስምንት ሺህ ብር የሚገመቱ ሁለት ሙክት በጎቻቸው በህወሀት ኃይሎች ታርደው እንደተበሉባቸው የሚናገሩት አርሶ አደር አስራ አምስት ኩንታል የሚገመት የደረሱ የበቆሎ ማሳዎች ከጥቅም ውጭ እንደተደረገባቸው ገልጸዋል። አርት ወስደዋል አለ ልብስ ማ የሆነ የቀራቸው ነገር የለም ጥርግርግ አድርገው ወስደዋል። በዛ በማሪ በኩል መኪና እያስገቡ ጭነዋል። ማን ናቸው የወሰዱት? ለህዋቶች ማለት በቆሎ ምናምን ነበር ያው ዛው ባቄላ ነበር ባቄላውን ገብሱም በቃ ዝም ብሎ በቆሎ ጭራ ምንም ሰብ የሚባል ነገር በዛ ግድ ማለት ነው። አርሶ አደሮች ነው በሻለም በእንስሳት ነው በቃ በጎች ናቸው በጎች ሳረጉ ተመልሰው ሰብም ወድመዋል። ምንም ነገር የለም በቃ በአመት አንድ ጊዜ አምርተን ቤተሰብ ለምናስተዳድር አርሶ አደሮች ሰብላችንም እንስሳቶቻችንን ማጣት ይከብዳል ነው ያሉት። ሌላው ስሙን መግለጽ ያልፈለገ የሀይቅ ከተማ ነዋሪ ወጣት ከሀይቅ ከተማ ኩታበር የሶስት

የደቡብ ወሎ ዞን ዋና አስተዳዳሪ አብዱ ሰይድ የህዋት ኃይሎች ዘልቀው በገቡባቸው አካባቢዎች ኢሰብአዊ ድርጊት ፈጽመዋል ሲሉ ከሰዋል። ያደረሳቸው ችግሮች በጣም አስከፊ እና አንዳንዶቹ ለመግለጽም የሚከብድ በተለይ ወጣቶች ቀጣይ ትውልድ እንዳይኖር ሴቶችን በመድፈር ስነ ልቦናቸው ዝቅ እንዲል በማድረግ የአርሶ አደር ንብረት በመውሰድ የደረሱ ሰብሎችን ጭምር በመጫን ነው ወደ አካባቢው እየወሰደ ያለው ይህንን ኃይል ከዚህ በላይ እንቅስቃሴና ሌላ ውድመት ማድረስ እንዳይችል ሁሉም አካል እየተረባረበ ነው የሚገኘው። የህወሀት ኃይሎች አካባቢውን የትኩረት ማዕከላቸው ያደረጉበት ምክንያትም ይላሉ ዋና አስተዳዳሪው የአማራን ሕዝብ በጠላትነት ፈርጆ ከስልጣን የገፋኝ የአማራ ሕዝብ በተለይ የአማራ ኢሊት ነው ብሎ በማሰብ ኢሊት የሚል የዳብሱን በመስጠት የአማራን አርሶአደር ንብረት፣ ቤት፣ ልጆች እያወደመ የራሱን ኢምፓየር ለመገንባት እየተንቀሳቀሰ ያለ ኃይል ነው። ይህም በመሆኑ በገባባቸው በእያንዳንዱ አካባቢዎች ለአንድ ሰዓት የሚሆን ገብቶ በወጣባቸው አካባቢዎች የመጀመሪያ አላማው የሚያደርገው መሰረተ ተቋማት የትምህርት ተቋማትን፣ የጤና ተቋማትን፣ የተሻሉ የሀብት ያፈሩ የእኛን ሰዎች ቤት እየመረጠ መዝረፍ፣ ማቃጠል፣ ማውደም እንዲሁም የአመራሮችን ቤተሰብና ቤት እየመረጠ የማውደብ ስራ ነው እየሰራ ያለው። ይሄ እንግዲህ አማራን እንደ ህዝብ የማቆርቆዝ የማደየትና ና ስነልቦናውን የመስበር አላማ አንገት የማስደፈት አላማውን ለማሳካት የሚያደርገው እንቅስቃሴ ውጤት ነው። ዋና አስተዳዳሪው ከአካባቢያቸው ተፈናቅለው ወደ ተለያዩ አካባቢዎች የመጡ የህብረተሰብ ክፍሎችን መልሶ ለማቋቋም ይሰራል ብለዋል። የመጀመሪያ ስራ የምናደርገው ያሉበትን ቦታ መለየት፣ መመዝገብ ከመዘገብን በኋላ መንግስት ባዘጋጃቸው የመጠለያ ቦታዎች እንዲገቡ ማድረግ፣ በራሳቸው ደግሞ ተከራይተው መኖር የሚችሉት በተከራዩበት ቦታ ላይ ያሉበትን ደረጃ አውቀን የእለት ምግብና ድጋፍ እንዲያገኙ የማድረግ ስራ ተጠናክሮ ነው እየተሰራ ያለው። የተፈናቃዮች ቁጥር ከጊዜ ወደ ጊዜ ከቀን ወደ ቀን የሚጨምር በመሆኑ ሁሉንም ቆጥረን መያዝ ላይ የሚኖር እጥረት ሊኖር ስለሚችል እሱን በየጊዜው የራሱ ግብረ ኃይል ተቋቁሞለት ይህን ስራ ብቻ የሚሰሩ ማን የሚባል ተፈናቃይ የት ቦታ አለ የሚለውን እየለዩ ወደ መጠለያ የማስገባት ስራ ይሰራል። የህወሓት ታጣቂዎች ወደ ተለያዩ የአማራ ክልል አካባቢዎች ገብተው እየተዋጉ መሆኑን በግልጽ የሚናገሩት የድርጅቱ መሪዎች ከመብት ጥሰቶች ጋር በተያያዘ የሚቀርቡ ውንጀላዎችን ግን አይቀበሉም። በታጣቂዎቻቸው ላይ የቀረቡ የቀጠሉትን የጅምላ ግድያ፣ በቡድን አስገድዶ መድፈር እና የተደራጀ የዝርፊያ ወንጀሎች ክስ በተደጋጋሚ ነው ያስተባበሉት። የኢትዮጵያ ፌዴራል መንግስት፣ የአማራ ክልል ባለስልጣናት፣ ተጎጂዎችና ቤተሰቦቻቸው በበኩላቸው ሲሆናቸው የተጠቀሱት ውንጀላዎች በህወሓት ኃይሎች መፈጸማቸውንና እየቀጠሉ መሆናቸውን በተደጋጋሚ ተናግረዋል። አሜሪካ ድምጽ ሬዲዮ መስፍን አራጅ። በሁሉም ስፍራ የሚገኙ ዘጋቢዎቻችንን እናመሰግናለን። አድማጭ ተመልካቾቻችን አሁን በተጠቀሰው ዘገባ የተመለከታችሁት ምስል በደሴ ከተማ የሚገኙ ተፈናቃዮችን የ የሚመለከትና ከክምችት ክፍላችን ያገኘነው ፋይል ምስል ነው። ወደ መጨረሻው የዕለቱ ዝግጅት ነው የምናልፈው። ዛሬ ቀኑ ሀኑስ ነው። የሳይንስና ቴክኖሎጂ ፕሮግራማችንን ከምናቀርብበት ቀን አንድ ነው። ሀብታሙ ስዩም አጠር ያለ የቴክኖሎጂ ዘገባ ያሰማናል። አሁን አሁን የመጓጓዣ አገልግሎት ፈልገው ትእዛዙንም በስልከው መጨረሰው የተለመደ ጉዳይ ሆኗል። ያልተለመደ የሚሆነው ያዘዙት መኪና ወይንም ታክሲ ካለሾፌር ራሱን እያሽከረከረ ደጅዎ ድረስ ከመጣ ብቻ ነው። ያ በዩናይትድ ስቴትስ ኔቫዳ ግዛት ውስጥ እየሆነ ነው። የትኩረት ማዕከል ሆኗል። ሁሉም ሰው ሊያዩው ይፈልጋል፣ ሊቀርቡት ይሻሉ፣ ሊነኩት ሊዳስሱትም ይመኛል። ነው ያለው ናንዳ ኩማር። ናንዳ ኩማር ሄሎ የተባለው የመጓጓዣ አገልግሎት ሰጪ ድርጅት መስራች ነው። ድርጅቱ በከፊል ራሳቸውን በራሳቸው በሚያሽከረክሩ መኪኖች ደንበኞችን ያጓጉዛል። መኪኖቹ በሙሉ ከ50 ማይል አነስ ባለ ርቀት በሚገኘው የኔቫዳ ከተማ ውስጥ የድርጅቱ ዋና መስሪያ ቤት በተቀመጡ ሾፌሮች በርቀት የሚሾፈሩ ናቸው። የኤሌክትሪክ መኪኖችን ከወሰድን በኋላ ኮምፒውተር፣ የመቆጣጠሪያ ቴክኖሎጂና የሾፍርና ስርዓት እናክልባቸዋለን። ይህም መኪኖቹን በርቀት ለመንዳት ያስችለናል ያለው ኩማር፣ የመኪኖቹ እጅግ ጠቃሚው አካል ካሜራው ነው። ሄሎ እንደሚለው ካሜራው ለርቀት ሾፌሮች 360 ዲግሪ የእይታ ዕድል ይሰጣቸዋል። አገልግሎቱ በአብዛኛው በቲ ሞባይል የ5ጂ የኢንተርኔት ትስስር ላይ የተመሠረተ ነው። ጆን ሰው የቲ ሞባይል ሥራ አስፈጻሚ ምክትል ፕሬዚደንት ናቸው። ለእኔ የ5ጂን ኃይል ለማሳየት አገልግሎቱን እንደ ግሩም ስፍራ እቆጥረዋለሁ ነው ያሉት። መኪናው የተጠራበት ቦታ ላይ እንደደረሰ ደንበኛው ወደ መኪናው ይገባና የሹፍርና ኃላፊነቱን ይረከባል። ራሳቸውን በራሳቸው የሚያሽከረክሩ መኪኖች እስኪበራከቱ ወደዚያው የሚያዳርስ አነስተኛ እርምጃ ነው። ለአሁኑ በሰው ጉልበትና ራሱን በራሱ የሚያሽከረክር ቴክኖሎጂ መካከል ባለው ሂደት የደንበኞቹን እምነት ለማግኘት የተደረገ ጥረት እንደሆነ ናንዳ ኩማር ይናገራል። ዛሬ ባለውና ሁሉም መኪኖች ሾፌር አልባና ራሳቸውን ይዘውራሉ ተብሎ ወደሚጠበቀው መጪው ዘመን እያመራ ባለው የትራንስፖርት ሂደት ውስጥ ትልቅ የማህበረሰብ መተማመን ክፍተት አለ። የምንፈልገው መተማመን የሆነ ቦታ ላይ መጀመር አለበት ነው ያለው። ይህ አገልግሎት የመኪና ማቆሚያ ችግርንም ያቃልላል ተብሏል። አንድ ሰው መኪናውን ተጠቅሞ ሲጨርስ በሩን ዘግቶ ብቻ መተው ይጠበቅበታል። ድርጅቱ ከቆመበት ስፍራ በርቀት እያሽከረከረ ወደ ተዘጋጀለት ስፍራ ይወስደዋል። እዚህ ዋሽንግተን ዲሲ በሚገኙ የዝግጅት ክፍላችን ባልደረቦች እንዲሁም በኢትዮጵያ በተለያዩ ቦታዎች በሚገኙ ዘጋቢዎቻችን ስም የዕለቱን ዝግጅት አጠናቀን የምሰናበታችሁ ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ዝግጅታችንን በማቀናበር ብርሃነ ኃይሉ፣ በስርጭት ምህንድስናው፣ በድምፅና ምስል ቅንብር ደግሞ ሚሻና ዘይነብ አብረውን ነበሩ። በጣም አብራችሁን ስላመሻችሁ እናንተን እንሰናበታለን። ሰላም፣ በደህና እደሩ።